ዛሬ ረቡ መስከረም 7 ቀን 2007 ዓ ም ነው ሰለሞን ክፍሌ ያስተናግዳለሁ። ኃይሉ ታምራት ፕሮግራሙን ይመራልናል። አሁን የሰዓቱን ዋና ዋና የዓለም ዜናዎች ከሰለሞን አባተ እንስማ። ጤና ይስጥልኝ የተከበራችሁ አድማጮች፣ እንደምናመሻችሁ። የምዕራብ አፍሪካውን ኢቦላ ወረርሽኝ ለመቆጣጠር እየተደረገ ላለው ጥረት የተባበሩት መንግስታት ድርጅት መሪነቱን መያዙን የድርጅቱ ዋና ጸሐፊ ባንኪሞን አስታወቁ። የጸጥታ ጥበቃ ምክር ቤቱ ነገ ሐሙስ በሚያደርገው አስቸኳይ ስብሰባ ላይ ዋና ጸሐፊውና የዓለም የጤና ድርጅት ዋና ዳይሬክተር ማርጋሪት ቻን ዓለም አቀፍ እቅዳቸውን ይፋ እንደሚያደርጉ ሚስተር ባን ዛሬ ለጋዜጠኞች ተናግረዋል። በተጨማሪም ምክር ቤቱ በዚሁ በነገው ስብሰባው በዩናይትድ ስቴትስ በተረቀቀ አባል መንግስታት ወደ ተጎዱት አካባቢዎች እርዳታ የመስክ ሆስፒታሎችና የጤና ሠራተኞችን ፈጥነው እንዲልኩ የጉዞ እገዳ የጣሉ ሀገሮች እገዳዎቻቸውን እንዲያነሱ በሚጠይቀው የውሳኔ ሀሳብ ላይም ድምፅ ይሰጣሉ ተብሎ ይጠበቃል። በመጪው ሳምንት ኒውዮርክ ላይ የሚከፈተው የተባበሩት መንግስታት ድርጅት ጠቅላላ ጉባኤም በኢቦላ ሁኔታ ላይ የከፍተኛ ደረጃ ውይይት እንደሚያካሂድ ዋና ጸሐፊው አክለው አመልክተዋል። ሚስተር ባን የሚሉት በዘገየንባት በእያንዳንዷ ቀን የምንከፍለው ዋጋና የሰው እንግልት እጥፍና እጥፍ በሆነ መጠን እየናረ ይሄዳል ነው። ሊያዘገዩን የሚችሉ የመጓጓዣና የጉዞ እገዳዎችን ልንፈቅድ አንችልም። ለብቻቸው መነት። ለብቻቸው መነጠል ያለብን በኢቦላ የታመሙ ሰዎችን እንጂ ከችግሩ ጋር እየተናነቁ ያሉ ሀገሮችን አይደለም ብለዋል ሚስተር ባን። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ትናንት ባደረጉት ንግግር የጤና አገልግሎቱን ለማጠናከር እገዛ እንዲሰጡ በሺዎች የሚቆጠሩ ወታደሮቻቸውን እንደሚልኩ ገልጸዋል። በኢቦላ ምክንያት ባለፉት ስድስት ወራት ውስጥ ምዕራብ አፍሪካ ውስጥ ወደ ሁለት ሺህ አምስት መቶ የሚሆን ሰው ሕይወት አልፏል። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ የኢስላሚክ ስቴት ተዋጊዎችን ለመፋለም እየተደረገ ባለው ትግል ውስጥ የጦር ግንባሩ ውሎ ምን እንደሚመስል የሚተነትን ማብራሪያ ዛሬ ይሰማሉ ተብሎ እየተጠበቀ ነው። ፕሬዚደንቱ ቀደም ሲል ያስቀመጡትን ስፋት ያለውን ግዛት ኢራቅና ሶሪያ ውስጥ የተቆጣጠረውን አይሲልን የማዳከምና የመደምሰስ ግብ ለመምታት እየተፈጠረ ያለው ዓለም አቀፍ ጥምረት ምን ሁኔታ ላይ እንደሚገኝ ለመመካከር በአካባቢው ካሉት የአሜሪካ ማዕከላዊ እዛዛዥ ጀኔራል ሎይድ ኦስተን ጋር ይቀመጣሉ። የመከላከያ ሚኒስትሩ ቸክ ሄግልም በስብሰባው ላይ የሚገኙ ሲሆን እርሳቸው ትናንት ለተወካዮች ምክር ቤቱ በሰጡት ቃል በመሬት ላይ ያለው ሁኔታ የተወሳሰበና ጊዜ የሚጠይቅ በመ መሆኑን መሆኑና ውጤት ለመጨበጥ የሚያስችሉ አጋሮች እንደሚያስፈልጉ ገልጸው ነበር። በዚያው የምክር ቤቱ ስብሰባ ላይ ተገኝተው የነበሩት የዩናይትድ ስቴትስ ጦር ኃይሎች ጠቅላይ አዛዥ ጠቅላይ ኤታ ማዦር ሹም ማርቲን ደምሴ ለእንደራሴዎቹ ሲናገሩ ኢራቅ የሚገኙት አሜሪካውያን ወታደራዊ አማካሪዎች ከኢራቅ ኃይሎች ጋር ወደ ጦር ግንባር መግባት ካለባቸው ለዚሁ ጉዳይ የፕሬዚደንት ኦባማን ይሁንታ እንደሚጠይቁ አመልክተዋል። ውጊያ ላይ የሚሰለፉ ወታደሮችን ዳግመኛ ወደ ኢራቅ እንደማይልኩ ፕሬዚደንቱ ደጋግመው ተናግረዋል። አንድ የዩናይትድ ስቴትስ ብያኔ ሰጪዎች ፌዴራል ቡድን ሙፊድ ኤልፍጊ በሚባል ሰው ላይ ለኢስላሚክ ስቴት ተዋጊዎች እርዳታ ለመላክ ጥረት አድርጓል ባሉት ጥረትና የአሜሪካ ጦር አባላትን በመግደል ሙከራ ዛሬ የጥፋተኝነት ብይን አሳለፈ። በኒውዮርክ ግዛት የሮቸስተር ከተማ ነዋሪ የሆነው የ30 ዓመት ዕድሜ ያለው ሙፊድ የተከሰሰው ሁለት ሰዎች ከአሜሪካ ወጥተው ለኢስላሚክ ስቴት እንዲዋጉ በመቀስቀስና የመን ውስጥ ሌላ አንድ ሰው ደግሞ ወደ ሶሪያ እንዲሄድና ታጣቂዎቹን እንዲቀላቀል 600 ዶላር ልኳል ተብሎ መሆኑን የዩናይትድ ስቴትስ የፍትህ ሚኒስቴር ገልጿል። አሜሪካውያንን ለመጉዳት የሚያሴሩ የሽብር ቡድኖችን የሚደግፉ ሰዎችን አድኖ ለመያዝና እንቅስቃሴያቸውን ለመረበሽ ሀገራቸው ብርቱ ጥረት እንደምታደርግ የዩናይትድ ስቴትስ ጠቅላይ ዐቃቤ ሕግ ኤሪክ ሆልደር ተናግረዋል። በሙፊድ ላይ ከተመሠረቱት ሰባት ክሶች መካከል ድምፃቸው የታፈነ የተኩስ መሳሪያዎችን መያዝና ያልተመዘገቡ የተኩስ መሳሪያ ድምፅ ማፈኛዎችን መቀበል የሚሉ ይገኙበታል። ለዜና የያዝነው ሰዓት አበቃ። ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ። ሰሎሞን አባተን ለዜናው አመሰግናለሁ። ከምሽቱ 3 ሰዓት በ22ና በ25 ሜትር ባንድ የአጭር ሞገድ ስርጭታችን ከተጨማሪና ሰፋ ካሉ ዜናዎች ጋር ይመለሳል። ይህ በ1430 መካከለኛ ሞገድ በአማርኛ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዝግጅት፣ የዕለቱ አብይ ርዕስ እናልፋለን። ሰፊ የሶማሌ ማኅበረሰብ አባላት በሚኖሩበት ሚኒያፖሊስ ሚነሶታ ዋናው ኢማም ሼህ አብዱራህማን ሼክ ኦማር አይሲስ ወይም ራሱን እስላማዊ መንግሥት የሚለው ነውጠኛ ቡድን አንገት በመቅላት የሚፈጽመው ግድያ አውግዘዋል። የአቡባካር አልሲዲኪ እስላማዊ ማዕከል ኢማም አንገት መቅላት እስላማዊ ተግባር አይደለም፣ በጦርነት ላይ የተማረኩ እንኳ መብት አላቸው ብለዋል። ለቪኦኤ የሶማልኛው ቋንቋ ባልደረባችን ሃሩን ማሩፍ በሰጡት ቃለ ምልልስ፣ ሃሩን ማሩፍ የዘገበውን ትዝታ በላቸው ታቀርባለች። ሼክ ኦማር በሚመሩት የሚኒያፕልስ እስልምና ማዕከል ውስጥ ለቪኦኤ ብቻ በሰጡት ቃለ ምልልስ እንደ አይሰስና አልሸባብ ያሉ ቡድኖች እስልምናን ከማስፋፋት ይልቅ እያወደሙት ነው ብለዋል። ሁለቱም ቡድኖች ከሌሎች ሕዝቦች ይልቅ ሙስልሞችን እንደፈጁ ጠቅሰው በዚህም ተግባራቸው እስልምናንና የሙስሊም ገጽታን ያጎደፉ ሲሉ ተናግረዋል። አይሰስ የሚያካሄደው እስልምናን ተቀበል አለዚያ አንገትን በመቅላት ቀጣሃለው ዘመቻ በሃይማኖቱ ተቀባይነት እንደሌለው ተናግረዋል። አንገት መቅላት በእውነቱ እስላማዊ ተግባር አይደለም። ጦርነት እንኳ ቢሆን እስልምና ምህረትን ነው የሚያስተምረው ምግብና ውሃ ለምርኮኞች እንዲሰጥ ያዛል። ጦርነት ላይ የተማረኩ እንኳ በእስልምና መብት አላቸው። ብዙ ትውልደ ሱማሌ አሜሪካውያን ወጣቶች፣ ሴቶች፣ ልጆች ጭምር ለውጊያ ወደ ሶሪያ መሄዳቸውም እንዳስደነቃቸው አልሸሸጉም። ለረጅም ዘመናት በእርስ በርስ ጦርነት ውስጥ መቆየታችን በዚህ ዘመን ትውልድ አእምሮ ውስጥ ተቀርጾ የቀረ ይመስለኛል። ስለዚህም እዚህ ጋ ጦርነት አለ ሲባሉ፣ በቀላሉ ሄደው ለውጊያ ይሰማራሉ። ኢንተርኔትና ማኅበራዊ መገናኛ ብዙሃንም ለወጣት ሙስሊሞች አደጋ ፈጥረዋል። እዚያ ላይ የሚደረግላቸውን ጥሪ ተከትለው ለጦርነት ይሄዳሉ። አንዳንዶቹ ጦርነት ጨዋታ ይመስላቸዋል። ሼክ ኦማር ከአሁን ቀደም አልሸባብን ለመቀላቀል የሚፈልጉ ትውልደ ሶማሊያ ወጣቶችን በመርዳት ተወንጅለው ነበር። ብዙዎቹ ከአልሸባብ ጎን ለመዋጋት ወደ ሶማሊያ የሄዱ ወጣቶች የእርሳቸው መስጊድ አባላት ነበሩ። ሼክ ኦማር ከአልሸባብ ጋር ግንኙነት የለኝም ሲሉ አስተባብለዋል። ሆኖም የዩናይትድ ስቴትስ ጸጥታ ባለሥልጣናት ኢማሙ ካሉበት እንዳይንቀሳቀሱ እንደ አውሮፓ አቆጣጠር ከ2008 ዓ.ም ጀምሮ የበረራ እገዳ አድርጎባቸዋል። ሼክ ኦማር ዩናይትድ ስቴትስ ሙስሊሞች ላይ የምትከተለው ፖሊሲ አድለዋዊና ወጣቶችን ለነውጠኝነት የሚገፋፋ ነው በማለት ይተቻሉ። ነውጠኞቹ ዩናይትድ ስቴትስ ሰው አልባ ወታደራዊ አውሮፕላኗን ስትጠቀም ሙስሊሞችን እንደምታጠቃና ጦርነቱ ከሙስሊሞች ጋር እንደሆነ ነው የሚናገሩት። ሙስሊሞች አድሎ ይፈጸምባቸዋል። ከዩናይትድ ስቴትስ እንዳይወጡ ይታገዳሉ። መስጊዶች ላይ ስለላ ይካሄዳል። ሂጃብ የለበሱ የሙስሊም ሴቶች ተለይተው ስለ እንቅስቃሴያቸው ይጠየቃሉ። እንደነዚያ ያሉ ሰዎች ታዲያ ለምንድን ነው አድሎ የሚደርስብኝ ብለው ይጠይቃሉ። እናም ጦርነቱ ከአጠቃላይ ሙስሊሞች ጋር ነው የሚል ድምዳሜ ላይ ይደርሳሉ። ፕሬዚደንት ኦባማ እና ሌሎች የዩናይትድ ስቴትስ ባለሥልጣናት ውጊያችን ከእስልምና ጋር አይደለም ብለው ደጋግመው መናገራቸው ጥሩ ቢሆንም በቂ አይደለም። መብታችን በሚከበርበት እርምጃ መደገፍ ይኖርበታል ብለዋል ሼክ ኦማር። የሙስሊም ማህበረሰብ በጥርጣሬ ህዋ ተሸማቆ ሳይሆን በነጻነት እምነቱን ማራመድ አለበት ብለዋል ከመቶ አንድ ወይም ከዚያ ያነሱ በሚሆኑ ነውጠኞችና ዘጠና ዘጠኝ በመቶ የሚሆኑ ሰላማዊ ሙስሊሞች መካከል ግልጽ ልዩነት መኖር አለበት። ከመቶ አንዱ ለሚያካሄደው የነውጥ እርምጃ 99 በመቶ መሰቃየት የለበትም። እንደ ሃይማኖቱ መሪ እርሳቸውና መሰል ኢማሞች ነውጠኝነትን በመቃወም ስለ እውነተኛው እስልምና እንደሚያስተምሩ ተናግረዋል። የሌሎች እምነት ተከታዮች መብት መከበር እንዳለበት ከተለያዩ ማህበረሰቦች ጋር ተቻችሎ በሰላም አብሮ ስለመኖርም አስፈላጊነት እንደሚሰብኩ ገልጸዋል። የሚኒያፖሊስ እስልምና ማዕከል ኢማም ሼክ አብዱራህማን ሼክ ኦማር ለሶማሌ ቋንቋ ባልደረባችን ሃሩን ማሩፍ በሰጡት ቃለ ምልልስ። አብይ ርዕሱን ነበር ያደመጥነው ነው። አድማጮች የምትከታተሉት በ22 እና በ25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። ቀጣዩ ቅንብር በወቅታዊው አነጋጋሪ ወረርሽኝ ኢቦላ ላይ ያተኮረው የተከታታይ ቅንብራችን አካል ነው። እንግዳችን ዶክተር አሸናፊ ዋቅቶላ ይባላሉ። በቅርቡ በርዕሰ ጉዳዩ ዙሪያ በአማርኛ ጽፈው ለንባብ ያበቁት ጽሑፍ ነው መነሻችን የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ አወያይቷቸዋል። ዶክተር አሸናፊ የምንነጋገረው ወቅታዊ በሆነ አነጋጋሪ ርዕስ ነው። የኢቦላ ቫይረስና ወረርሽኙን ይመለከታል። በዚህ ፕሮግራማችንም አድማጮቻችን እንደሚያስታውሱት ተከታታይ ፕሮግራሞችን አቅርበናል። ይሁን እንጂ ይበልጥ የሚያነጋግር ይበልጥም፣ ትኩረት እንዲሰጠው የሚጠይቅበት ደረጃ ላይ ነው ያለውና እስኪ አሁን በሽታው ደረሰ ከሚባልበት፣ በተለይ ክፉኛ በተጠቁት የምዕራብ አፍሪካ ሀገሮች አንዳንዶቹ ለህልውናችን ጭምር ያሰጋናል የሚሉበት ደረጃ መድረሱን ከቁጥጥር ውጭም እየሆነና ህሙማን የሚረዱበት ወይም የሚቀበላቸው እያጡ ያሉበት ሁኔታ ደርሷል አሁን ያለበትን ሁኔታ እንዴት ነው እርስዎ የሚመለከቱት እንደ ህክምና ባለሙያ ጉዳዩ እንደሚከታተል ሰው በጣም አመሰግናለሁ እኔም እጅግ በጣም አሳሳቢ ሁኔታ ላይ መድረሱን ነው የምረዳው ምዕራብ አፍሪካ ወረርሽኝ የተጠቁት አገሮች በደብሊዎች ከሚሰጠውም ቁጥር የበለጠ ምክንያቱም እነሱ የሚሰጡት ቁጥር ያገኙትን ነው። ሆስፒታል ወይም ሌላ ጤና ድርጅት የመጡትን ሰዎች ነው የሚያገኟቸውን ነው። ነገር ግን በተለያየ ምክንያት ሰዎች ስለሚፈሩ ምን ይደርስ ምናምን ብለው በየቤታቸው ስላደረጉ ቁጥሩ ከዛ እጅግ በጣም ይበልጣል ተብሎ ነው ስጋቱ ያለው እና ያም ደግሞ እንግዲህ ወደ ሌሎች ሀገሮች ድንበር አካባቢ ባሉ ወይም በተለላ መንገድ የመሄድ አደጋ ጋም ሁሉ አለው ይሄን ነገር ከቁጥጥር የመውጣቱ እንግዲህ አስገራሚ አይደለም ምክንያቱም እነኚህ የተጠቁት ሀገሮች በመጀመሪያውኑ በኢኮኖሚያቸው ሁኔታ የጠናከሩ አይደለም። በብዙ ጊዜ እርስ በርስ ጦርነቶች እና ሌሎች ችግሮች በጣም የተዳከሙ ናቸው እና የአለም አቀፍ ትብብሩም አሁን ትንሽ ሞቅ እያለ ሄደ እንጂ ገና ሲነሳ ጀምሮ ያለው እጅግ እጅግ በጣም ዝቅተኛ ነው እና ይህ ሁሉ ተረባብሮ ነው እንግዲህ ችግሩን ከፍተኛ የሚያደርገው። በዚህ ላይ ማንሳት የምፈልገው ነገር አሁን የምዕራብ አፍሪካው እየተናገርን ባለበት ወቅት ሌላ ወረርሽኝ በኮንጎ ዲሞክራቲክ ሪፐብሊክ የጎን ሌላ ወረርሽኝ ከዚህ የተለየ እየተንቀሳቀሰ እንደሆነም ይታወቃል። የቫይረሱን ዝርያዎች የበሽታውን ሁኔታ። ታሪኩን ጭምር የሚመለከቱ ጭብጦች በጣም ሰፊ ነጥቦችን በአማርኛ የጻፉበትን አንድ ጽሁፍ ተመልክቻለሁ። የእሱንም መነሻነት ከዚሁ ጋር ዛምደን መልከትና የበሽታውን የተፈጥሮ መነሻ እስኪ የተፈጥሮ ተንከባካቢዎች ወይም የተፈጥሮ የቫይረሱ ተሸካሚ ናቸው ያሏቸውን ያስረዱን። እንግዲህ የተፈጥሮ ተንከባካቢዎች የተፈጥሮ ናቹራል ሦስት ተብሎ የሚጠረጠረው ለዚህኛው በሽታ ይሄ ፍሩት ባት የሚባለው ነው። እንግዲህ የሌሊት ወፍ የፍሩት ዝርያ ነው። የሌሊት ወፎች ዝርያ ነው። አዎ ለየት ያለ ዝርያ ነው። ነገሩም እንደዛ ይባል እንጂ ከዚህ ቫይረስ ጋር በጣም የተመሳሰለ ማርበርግ ቫይረስ የሚባል በአስራ ዘጠኝ መቶ ስልሳ ሰባት የታወቀ ያው እንደም መጀመሪያ ሲታይ ማርበርግ የተባለው በጀርመኑ ከተማ ነው። እንግዲህ ያኔ ዩጎስላቪያ ታይቶ ነበር ቤልግሬድ፣ ከዚህ ከተወሰዱ እነሱ ላይ ተረጋግጧል። የናቹራል ሆስቱ ፍሩት ባት እንደሆነ የሌሊት ወፍ ዝርያ እንደሆነ ተረጋግጧል። ስለዚህኛው ግን አልተረጋገጠም። ግን በከፍተኛ ጥርጣሬ ያለው ያ ነው። ይሄ ወደ ሰው የመጣውም እሱ ይሆናል ምንጩ የሚል ግምት ነው። የታለ አዎ፣ ፍሩት ባቱ ወደ ዝንጀሮ ይች ይሄዳል። ከዝንጀሮ ምናምን ደግሞ ሰው ይሄድና ሀንት ሲያደርግ ፍሩት ባቱም ሊሆኑ ይችላል ዝንጀሮቹም፣ ወይም በሌላ የተለከፉ ሲሆን ከዛ ነው የመጣው ነው። እንግዲህ ምንድን ነው አሁን የናቹራል ተሸካሚዎቹ ቫይረሱ ይለክፋቸውና ግን አያሳምማቸው ያ ነው አደገኛነት ሳያሳምማቸው ይቀራል። ዝንጀሮችን እንደሚገል ይታወቃል። ወይም ሌሎቹ እንግዲህ በተለይ በተለያየ ጊዜ እነኝ በደረሱ የእንስሳት ወረርሽኞች ይታወቃል። ነገር ግን እነህ ናቹራል ተሸካሚ የሚባሉት ቫይረሱን ቢሸክሙም ማያሳመማቸው ናቸው እና ከሌሎች እንስሳት ጋር ሲያያዙ እኒህ እንስሳትም ናቹራል ተሸካሚ ሳይሆኑ የድንገተኛ ታማሚዎች የሆኑና እነሱ ይሞታሉ ማለት ነው። ሰው ደግሞ ይሄ የዱር ስጋ የሚባለው ነገር አሁን ሄዶ አድኖ የሚበላዋል አይደለም። ከዛ ነው ከሰው ጋር ንክክ ያለው እንግዲህ የድሮ የነበረው ነገር ምንድን ነው አስራ ዘጠኝ መቶ ሰባ ስድስቱ ደቡብ ሱዳን እና አካባቢ ያለው ያኔ ሱዳን ነበር የሚባለው እና ዛየር በተነሳበት ጊዜ ባሉት ውስጥ ምንድን ነው የነበረው በጣም በራቁ ትናንሽ መንደሮች ነው የተወሰነ። ወንገሎ ወዲያው ይጠፋል። ያው ዝም ይላል ማለት ነው። ያን ያህል እንዲህ የበዛ ስርጭት አልነበረውም። ከሰው ወደ ሰው መተላለፉም በጣም ውሱን ነበር፣ ውስን ነበር። ምንድን ነው ያኔም ቢሆን ሰዎች ማስጠንቀቀ እየሰጡ ነበር። መጽሐፍ ተጽፏል። ይሄ ነገር አደገኛል ሊሆን የሚችልበት ጊዜ አለ። መቼ እንደሚሆን ማን የሚያውቅ የለም። ስለዚህ ዝግጅት ያስፈልጋል እየተባለ በጣም ብዙ መጽሐፍ ተጽፏል። አርቲክል ይጻፋል፣ በየጆርናሉ በየጆርናሎች። ግን የሚያዳምጥ የለም። ለምንድን ነው የማያዳምጠው? ገና ወደፊት ይስፋፋል ተብሎ መድኃኒት፣ ክትባት ለመስራት ወይም ሌላ ህክምና ለመስራት ገንዘቡ የለም። ምክንያቱም አስራፊ ድርጅቶች ስለሆነም ገንዘብ የሚመጣው ለዛ የሚያደርጉት የለም። ለዚህ ነው። አሁን እሱ ላይ ነው ያለ ነው ችግሩ። እንዲህ ያለ ጉዳይ ላይ ለአስራፊ ድርጅቶች የሚሰጥ ጉዳይ አይደለም። ይሄ ለመንግስታት የሚያደርጉት እና እንደ ደብለችው እና መንግስታት ማድረግ ያለባቸው ነው እንጂ ትርፍ የሚፈልጉ ድርጅቶች ለጥቂት ሰዎች ያውም አፍሪካ ውስጥ ለጥቂት መንደሮች አይደረግም። ይሄ ነው ያለው ችግር። በኤድስም ጊዜ ታይቷል። በነገራችን ላይ ትላንትና ኢንተርቪው እየሰጠ ነበር ዶን ፍራንሲስ የሚባል ሳይንቲስት፣ አንደኛ የቦሊያውን የአስራ ዘጠኝ መቶ ሰባ ስድስትን ክምርምሮት ካገኙት ውስጥ ነው። ሁለተኛ እዚህም እንደ ወጣት ሆኖ የኤድስ ቫይረስ ላይ ከፍተኛ ምርምር ውስጥ ካደረጉት ነው እና በሽታ ላይ ያንም ሁሉ ችግር ነበር። በሽታውን ለመከላከል ወይም ስርጭቱን ለመዋጋት የሚደረጉ ዓለም አቀፍ ጥረቶችን ጨምሮ ዶክተር አሸናፊ ዋቅቶላ በጽሁፋቸው በርከት ያሉ ጉዳዮችን የተመለከቱበትን የጤና ተቋማትን የሚያሽመደምድ ሁኔታ መፈጠሩን፣ አስቀድሞ መደረግ የሚገባቸውን፣ ህመም ወደ ሰውነት ከገባ በህሙማኑ ወይም ለቫይረሱ በተጋለጡ ሰዎች ላይ የሚፈጥረውን ሁኔታ ሰፊ ዝርዝሮች ያላቸው ተከታታይ ውይይቶቻችን በሚቀጥሉ ፕሮግራሞቻችን ይቀርባሉ። ለዛሬው ግን ዶክተር አሸናፊ ዋቅቶላ ለጊዜያቸው አመሰግናለሁ። ጊዜ ርስጥ ልኝ። በመጨረሻም አድማጮች አረም በላ ጢንዚዛ በኢትዮጵያ መገኘቱን የተመለከተ ዘገባ ይዘናል። በዩናይትድ ስቴትስ ቨርጂኒያ ቴክ ዩኒቨርሲቲ ተመራማሪዎች ቡድን የተመራው መርሃ ግብር አዲስ ግኝትን አስመልክቶ ያጠናቀርኩትን አጠር ያለ ዝግጅት ቀጥ እያቀርባለሁ። በእንግሊዝኛው ፓርቲነም ተብሎ የሚጠራው የአረም አይነት በክፉ የምርት አውዳሚነቱ ይታወቃል። አስከፊነቱን አጉልቶ ለማሳየትም የምሥራቅ አፍሪካ ገበሬዎች ፋራሚሚሳ የሚል ቅጽል ስም አውጥተውለታል። ትርጉሙ እዚህ አካባቢ በአረሙ ምክንያት የድካምህን ፍሬ ማየት ስለማትችል የእርሻ ኩዳድ ክንለቀህ ሂድ ማለት ነው። እስከ ቅርብ ጊዜ ድረስ ገበሬዎች ሲታገሉ የነበረውም አረሙን በተባይ ማጥፊያና በእጅ እየነቃቀሉ በመጣል ነበር። ያ ጥረታቸው ከመርዳት ይልቅ አረሙን ሲያበዛው ተመልክተዋል። አሁን ከአስር ዓመታት ብርቱ ጥረት በኋላ ግን በተባይ ማጥፊያ ቤተ ሙከራ የሚሰሩ ሳይንቲስቶች ዛይጎግራማ ባይኮ ላሮታ የተሰኘ ይህን አጥፊ አረም የሚበላ የጢንዚዛዘር ኢትዮጵያ ውስጥ ማግኘታቸውን ይፋ አድርገዋል። የፓርቲነም አረም ጎልቶ የሚታወቀውና ሥራ አመጣጡ ከአሜሪካ መሆኑ ይገለጻል። በዚያም ሲዋጉት ከቆዩ የተፈጥሮ ጠላቶቹ አንደኛው ዛይጎ ግራማን ጨምሮ አረሙን በቁጥጥር ስር አውለውት ቆይተዋል። ይህን አይነቱ ጸረ ሰብል አረም ለኢትዮጵያ እንግዳ ሆኖ ከቆየ በኋላ ወደዚያ የገባው እንደ አውሮፓውያን ዘመን አቆጣጠር በ1970ዎቹ ዓመታት ከዩናይትድ ስቴትስ በእርዳታ ከተጫነ እህል ጋር ነው። ከዚያን ጊዜ ጀምሮ ተከላካይ በማጣቱ በስፋት ሊያብብና ሊሰራጭ ችሏል። እነሆም ባለፉት 30 ዓመታት ፓርቲነም በኢትዮጵያ ጎልተው ከሚታወቁ ሦስት የአረም አይነቶች አንዱ ለመሆን በቅቷል። አረሙ የሌሎች ተክሎችን እድገት ሲያቀጭጭና በአነስተኛ ገበሬዎች ማሳዎች ላይ ስጋት ሲፈጥር ቆይቷል። የዚህ አረም የወረራ ስፋትና ፈጣን እድገትም በጣም አስደንጋጭ ነው። አንድ ነጠላ የፓርቲነም አረም ዘንግ 25,000 ፍሬዎችን ማምራት ሲችል ሙሉ እድገቱን በስድስትና ስምንት ሳምንታት ጊዜ ውስጥ ያጠናቅቃል። በቦታው ላይ የነበሩትን ተክሎች በፍጥነት ይተካል። የሰዎችን ጤና ያውካል፣ በአጠቃላይ ሕይወትን ያመሰቃቅላል ይላሉ። በቨርጂኒያ ስቴት ዩኒቨርሲቲ መምህርና በኢትዮጵያ የተካሄደውን ጥናት በዋናነት የመሩት ዶክተር ወንድማገኘው መርሴ በደፈናው አረሙ መርዘኛ ነው ነው የሚሉት አነጋግሬያቸዋለሁ። በቅድሚያ ለትብብሮ አመሰግናለሁ ዶክተር ወንድማገኘው መርሴ። የዚህን ጥናት ፕሮጄክት በመምራት የደረሳችሁበት ውጤት ከፍተኛ ጠቀሜታ እንደሚኖረው አያጠራጥርም። እዚህ ላይ ግን ዶክተር ወንድማገኘው አረሙ መርዛማነት አለው ስንል ምን ማለት ነው እስቲ በዚህን ጀምር ጥናታችሁ መርዙ ባለፉት ሰላሳ አመታት ምን ያህል እንደ ጎዳና ስፋቱን ይጠቁሙን አዎ አረሙ ብዙ ጉዳት በኢትዮጵያ አድርሷል መጀመሪያ ምርት ይቀንሳል በተለይ ጤፍ ማሽላ ላይ በጣም በብዙ ነው የሚቀንሰው ምክንያቱም ውሃ ላይት ሌላም ነገር ከህሉ ጋር ይሻማል። ሌላው ጉዳቱ በእንስሳት ላይ ነው። ብዙዎቹን የሳር አይነቶች ስለሚያስወግድ ከብቶች የሚግጡት ያጣሉ። አንድ ጊዜ አንድ ማሳ ውስጥ ከገባ በጠቅላላው እሱ ብቻ ነው የሚሆነው። ሌላ አይነት እጽዋት ሊበቅል አይችልም። ተክሉን በሙሉ ይተካዋል። አዎ ይተካዋል። እና ይሄ በሚተካው ሰዓት የግጦሹ ሳር ወይም ሌላ አይነት ከብት የሚበላው ነገር በሙሉ ይጠፋል። አረሙን የበሉ ከብቶችም እንደሚታመሙ፣ ወተትና ስጋቸው መራርና ዋጋ ቢስ እንደሚሆንም አንድ ቦታ ላይ አንብቤ ያለሁ በዚህ ላይ የሚሉን አለ። ልክ ነው። እንትኑ ብዙ ኬሚካሎች አለው ቅጠሉ፣ የዚህ አረሙ ቅጠል እና እነዛ ከብቶች ሌላ ምርጫ በሚያጡበት ሰዓት ያንን መመገብ ይጀምራሉ። ያን ጊዜ ከንፈራቸውን ይጋግጠዋል፣ ከንፈራቸውን ያቆስለዋል። ሁለተኛ ነገር ደግሞ የወተቱን ጣዕም ያበላሻል። ምክንያቱም ኬሚካሉ ወተት ውስጥ ይገባል እና ሰዎች ይነግሩናል፣ ይለዩታል፣ ይለያል። አንደኛ ዋጋ ይቀንሳል፣ ያ ወተቱ ለመሸጥ በሚወሰድበት ሰዓት። ሁለተኛ በሰው ላይም ህመም ሊያመጣ ይችላሉ ብዙ ወተት እንደዛ የተበከለ ወተት ሰዎች ከወሰዱት ወደ ጥናታችን እንለፍ። በኢትዮጵያ የት አካባቢ ነው ጥናቱ የተካሄደው? ጥናታችንን እንግዲህ አሁን ወደ አለፈው አስር ዓመታት የተካሄዱበት አካባቢዎች በአማራ፣ በትግራይ፣ በኦሮሚያ እና በተለይ አምቦ ትልቅ ውዛ ነው የጀመርነው። ከዛ አሁን ውልንጭ ቲም ላይ እየሰራና ያለ ነው። ከዛ ከሀረማያ ዩኒቨርሲቲ ጋር በመተባበር ደግሞ ሀረር አካባቢ እንትን እንላለን። ስለዚህ እነዚህን ዋና ዋናዎቹ ቦታችን ናቸው። የእነዚህን መጠናቸው የአተር ፍሬ የሚያካክሉ ትናንሽ ጥንዚዛዎችና የጸረ ሰብል አረሙን ግንኙነትስ እንዴት ደረሳችሁበት? ይህንን ልንደርስበት የቻልነው አንደኛ ይሄ አረም አውስትራሊያ እና በህንድ አገር እንደዚሁ በጣም ችግር ይፈጥር ነበረ እና የአውስትራሊያ ሰዎች ሜክሲኮ መጥተው ይሄንን ጤንዚዛውን እሱን የሚበላ ጤንዚዛ ወስደው አሁን ጤንዚዛውን ብቻ ሳይሆን ሌሎቹም አይነቶች ኢንሴክቶች አስገብተው እየተቆጣጠሩት ነው። ህንድም ሀገር እንደዚሁ ሰርቶላቸዋል። ያንን በመመልከት እኛ ወደ ሀገራችን መጀመሪያ ከኢትዮጵያ መንግስት ፍቃድ ካገኘን በኋላ በአምቦ የኳራንቲን ፋሲሊቲ አቋቋምን እና በዛ በኳራንቲን ፋሲሊቲ ውስጥ የኢትዮጵያን ዋና ዋና ሰብሎችን ይጎዳል አይጎዳም ወይ ካስገባ ነው ወይም ይሄንን አረሙን የቅንጭ አረሙን ብቻ ነው ወይ ይሄ ጥንዚዛ የሚበላውን ብለን የሁለት አመት ጥናት አደረግን እና ስናየው፣ የኢትዮጵያን ሰብሎች ወይም ሌላ እጽዋት አይነካ ቅንጭ አረም ላይ ብቻ ነው የሚመገበው። ያን እንደዛ ካደረግን በኋላ እንደገና ከኢትዮጵያ መንግስት ፍቃድ ጠይቀን እንዲለቀቅ ተፈቀደልን እና አሁን ዘንድሮ ተለቀቀ በውልንጭቴ አካባቢ እና ከዚህ በኋላ አረሙ ሙሉ በሙሉ ከኢትዮጵያ ይጠፋል ማለት ነው? ሊጠፋ አይችልም። አንደኛ ስራው መቀጠል አለበት። አንድ ጥንዚዛ ብቻውን ሊያጠፋው አይችልም። እንትን አሁን አውስትራሊያ ለምሳሌ ወደ ስምንት ተጨማሪ መቆጣጠሪያ ኢንሴክቶቹን አስገብተው ነው። ግን ምንድን ነው የሚያደርገው? አንደኛ እንዳይስፋፋ ያደርገዋል፣ ወደ አሁን ወደ አልገባበት ቦታ እንደ ገባ ይቀንሰዋል። ሁለተኛ ጉዳቱን ይቀንሳል። ምክንያቱም ይሄ ቅጠሉ በሚበላበት ሰዓት ትንሽ ዘር ነው ሊያወጣ የሚችለው አረሞ። እና ይሄንን እየተደረገ ይቀንሳል። እና በዚህ ላይ እንግዲህ ይሄ ነገር ያው እዚህ ላይ ልጨምርና ጥናቱ የተደገፈው በዩኤስኤአይዲ በተገኘ ገንዘብ ነው በቨርጂኒያ ቴክ በኩል። ምን ያህል ተከፍሎበታል? እስካሁን ባለፉት ወደ አስር አመታት ወደ ዘጠኝ መቶ ሺህ ብር ድረስ ገንዘብ አግኝተናል። እና ዋናው ገንዘቡ ይሄንን አምቦ ያለው የኳራንቲን ፋሲሊቲ ማቋቋም ረድቶናል። ከዛ ወደ ሰባት ኢትዮጵያውያንን የማስተርስ ትምህርት በዛው በአገር ውስጥ አስተምረናል። ሌሎቹን ደግሞ ወደ ደቡብ አፍሪካ ልከን ብዙ ኢትዮጵያውያኖችን በዚያ አሰልጥነናል። ምክንያቱም ደቡብ አፍሪካም ይሄ ችግር ስላላቸው እነዚህን ኢንሴክቶች እየተጠቀሙ ለማጥፋት እየሞከሩ ናቸው። ግንኙነታችሁን ይፋ በማድረግ ረገድ ከመንግስት ከድርጅቶችና ከራሱ ከገበሬው ማህበረሰብ ምን ያህል ትብብር አግኝታችኋል? በጣም ጥሩ ትብብር አግኝተናል፣ በእውነቱ በተለይ ገበሬዎቹ ጉዳቱን ስለሚያውቁ የምን የምናካፍላቸውን ሀሳብ ሁሉ ይቀበሉናል። አሁን ለምሳሌ ውልንጭቲ ይህንን ጥንዚዛውን ለማባዛት ቦታውን የገበሬ ማህበር ነው ቦታውን የሰጠን እና እነሱም አሁንም በዛ እየተሳተፉ ነው እና በኢትዮጵያ መንግስት ከግብርና ሚኒስቴር የእርሻ ምርምር ከሁሉም ድጋፍ አግኝተናል። በመጨረሻ ዶክተር ወንድማገኘው መርሴ ይህን አስከፊ አረም ማጥፋት እንደ ኢትዮጵያ ባሉ ድርቅና ረሃብ በተፈራረቁባቸውና ብዙ ሕይወት በጠፋባቸው አገሮች የምግብ ዋስትናን በማረጋገጥ ረገድ ስለሚኖረው ጠቀሜታ ቢገልጹልን አበቃለሁ። ይሄ አረም ቅድም እንዳልኩት ዋና ዋናዎቹን የኢትዮጵያን የምግብ ሰብሎች እየጎዳ ነው ያለው ጤፍ፣ በቆሎ፣ ማሽላ እና ይሄንን መቆጣጠር ከቻል የነዚህ ሰብሎች ምርት ይጨምራል። ሁለተኛ ከብቶች በተለይ ወተት፣ ስጋ እንዳይበላሽ ይረዳል። ማሳዎች ውስጥ ለከብት ዋናው የሚያስፈልጉት ሳሮች እንዲገኙ ያደርጋል ማለት ነው። ስለዚህ በከብትም በሰብሉ ያለን ምርት ሊጨምር ይችላል ይሄንን አረም በደንብ መቆጣጠር ከቻል ባይዘወይ አረሙ ራሱ ስሙ ምን ያህል ጉዳት እንደሚያደርስ ለማወቅ የሚቻለው በኦሮሚፋ ስሙ ፋርማሲሳ ነው የሚባለው። ፋርማሲሳ ማለት መሬትን ፈርመ ስጥ ማለት ነው፣ እና ገበሬው ያንን ያህል ጉዳት እንደሚያደርስ በደንብ ያውቃል ማለት ነው። በቨርጂኒያ ስቴት ዩኒቨርሲቲ መምህርና በኢትዮጵያ የተካሄደውን ጥናት በዋናነት የመሩት ዶክተር ወንድማገኘው መርሴ፣ ለጊዜው በአድማጮቻችን ስም በጣም አመሰግናለሁ። በጣም አመሰግናለሁ ለተሰጠኝ እድል። ክቡራትና ክቡራን አድማጮች ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1430 መካከለኛ ሞገድ የሚሰራጨው ይህ የአሜሪካ ድምፅ ራዲዮ ጣቢያ ልዩ ስርጭት የዛሬው ዝግጅት ተጠናቋል። በመስክና እዚህም ባሉ ዘጋቢዎቻችንና ባልደረቦቻችን ስም ለዚህ ምሽት የምሰናበታችሁ ሳስተናግዳቸው የቆየሁት ሰለሞን ክፍሌ ነኝ። ፕሮግራሙን የመራልን ኃይሉ ታምራት ነው።